ኢትዮጵያ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ተለዋጭ አባል እንድትሆን የአፍሪካ መሪዎች ባለፈው ጥር ባደረጉት ጉባኤ ብቸኛ እጩ አድርጎ መወከላቸው ይታወሳል። ከዛ ጊዜ ጀምሮ ኢትዮጵያ በተለያዩ መድረኮች ለአባልነት ለመመረጥ ሰፊ ዘመቻ ስታካሄድ መቆየቷም ዘገባዎች ያመለክታሉ። ዛሬ ኒውዮርክ ውስጥ የሚሰየመው የተባበሩት መንግስታት ጠቅላላ ጉባኤ ኢትዮጵያን አባልነት ያጸድቃል ተብሎ ይጠበቃል። ኢትዮጵያ ለተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ተለዋጭ አባልነት ከተ ተመረጠች በሚቀጥሉት ሁለት ዓመታት ውስጥ በአፍሪካ ያላት ሚና ምን ሊሆን ይችላል ብለን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ተወልደ ሙሉ ጌታን ጠይቀን ነበር። ሀገራችን ኢትዮጵያ ለዚህ ምርጫ አሁን ማለት ካንዲዴት ሆና አፍሪካን ወክላ ለተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባልነት ስትሄድ መመዘኛውና መለኪያ የመጀመሪያው ለዚህ ለኮሌክቲቭ ሴኪሪቲ እና ለዓለም አቀፍ ያለ ተነሳሽነት፣ ዝግጁነት እና ቁርጠኝነት ይህን ደግሞ ኢትዮጵያ ዛሬ ሳይሆን ከ ዘጠኝ መቶ ሀምሳዎቹ በኮሪያ በሺ ዘጠኝ መቶ ስልሳዎቹ ደግሞ በኮንጎ ካሰማራቸው የሰላም አስከባሪ ኃይል ጊዜ ጀምሮ ማለት ነው። እስካሁን ድረስ በዓለም አቀፍ ደረጃ ተሳትፎዋ የላቀ በአፍሪካ ምናልባት የመጀመሪያዋ የሰላም አስከባሪ ኃይል አመንቺ አሰማሪ ለአካባቢውም ሰላም አጥምቃ የምትቆም መርህ ተከል የሆነ ስራ የምትሰራ ሀገር ስለዚህ መሬት ላይ ያለው ተግባሯ እንቅስቃሴዋ ምስክር ነው። ለዚህም ነው ደግሞ የዓለም አቀፉ ህብረተሰብ ድጋፉን እየሰጣት የሚገኝ ይሁን እንጂ የኢትዮጵያ መንግስት ሰብአዊና ዲሞክራሲያዊ መብቶች ይጥሳል በሚል የመብት ተሟጋቾች በተደጋጋሚ እየወቀሱት ነው። ኢትዮጵያ እንደዚህ አይነት ስም ይዛ የተባበሩት መንግስታት የጸጥታው ምክር ቤት አባል እንዴት መሆን ትችላለች? ከተመረጠችም በአፍሪካ ያለውን የፍትህ የነፃነትና የዲሞክራሲ መብቶችን እንዴት ታስጠብቃለች? ብሎ የሚተቹም አልጠፉም። አቶ ተወልደ ግን አገሪቱ ዲሞክራሲን ለማስፈን የምታደርገው ጥረት ሌላ አፍሪካ ማህበረሰብ እንደምትጠቀም ጠቅሶ የዲሞክራሲ ባህል እያሳደገን ነው ሲሉም ጠቅሰዋል። ኢትዮጵያን ለዚህ ጩንደት የዳረጋትም ሲያብራሩ እንግዲህ ኢትዮጵያ እንዳልኩት በተለይ ያው ኮንፍሊክትን በሚመለከት አፍሪካ አካባቢ የተለያዩ አካባቢዎች ያው ግጭቶች እንዳሉ ይታወቃል። እነኚህን ችግሮች ለመፍታት በአብዛኛው መድረክ በተባበሩት መንግስታት የጸጥታው ምክር ቤት መድረክ ላይ የበኩሏን አስተዋጽኦ አንደኛ የአፍሪካ ወኪል ነች። ሁለተኛ እንደ ሌላ ታዳጊ ሀገር የዚህ የኮንፍሊክት ችግር በሚገባ የሚሰማት ነች። ምክንያቱም አንዲት ሀገር ለልማት ስትነሳ ለኢኮኖሚያዊ እድገት ስትነሳ ትልቁ መሰረታዊ የመጀመሪያው ነገር መኖር ያለበት ሰላም ነው። ስለዚህ ያለ ሰላም ልማትን ስለማታስብ እድገትን ስለማታስብ ለሰላም አጥብቆ መስራት አንደኛው አጀንዳችን ነው ዋነኛው አጀንዳችን ነው እና ይህንም በማድረግ ደግሞ የመላው የአፍሪካ ሕዝብ አሁን የተያያዘውን አዲስ የልማት አጀንዳ የህብረተሰቡን ኑሮ የማሻሻል ትግል ለማራመድ የሚያመች ሁኔታዎች ለመፍጠር ከሌላው ዓለም አቀፉ ህብረተሰብ ጋር በመሆን በጋራ ትሰራለች። ይህን ጉዳይ አስመልክቶ በዶችቬሌ ድረገጽ ላይ እንዲወያዩ አድርገን ነበር። አብዛኛው አስተያየት ሰጪዎች አፍሪካ ውስጥ የትኛውም ሀገር ሰብአዊም ሆነ ዴሞክራሲያዊ መብቶች እንደማይከበር ጠቅሶ ኢትዮጵያን ብትመረጥም ወንበር ላይ ከመቀመጥ ሌላ ምንም አይነት ለውጥ አታመጣም ሲሉ ይተቻሉ። ሌሎች ደግሞ እንኳን ተለዋጭ አባልነት አይደለም የዋና ጸሐፊው ወንበር ብትሰጣትም ለማህበረሰቡ የሚጨምርለት ነገር የለም ካሉ በኋላ ብትመረጥም የምዕራባውያን ፍላጎት ከማስጠበቅ ውጭ ለውጥ አታመጣም ሲሉም አስተያየታቸውን ሰንዝረዋል።